የግሪክ ኢኮኖሚ እንዲያንሰራራና ከገባችበት የኢኮኖሚ ቀውስ እንድትወጣም አበዳሪዎች የጣሉት ቅድመ ሁኔታ እንዲነሳና አዲስ የብድርና ቁጠባ ስምምነት እንዲደረግ በመጠየቅ ሚስተር ሲፕራስ ብራስልስ ሲመላለሱ ቢከርሙም አበዳሪዎች ግን ከአቋማቸው ፍንክች የሚሉ አልሆነም። ይልቁንም በግሪክ ከተጀመረ መቆሚያው አይታወቅም በሚል ስሌት አበዳሪዎች በግሪክ ላይ ተጨማሪ ቅድመ ሁኔታዎችን በማስቀመጥ ሲፕራስ ካልተቀበሉ አገራቸው ጭራሹንም ከኢሮዞን ልትወጣ እንደምትችል በመግለጽ አስጠነቀቋቸው። ባንኮቻቸውንም በመዝጋት ሊደርስ የሚችለውን ቀውስ በገሃድ አሳያቸው። በሌላ በኩል የግሪክ ሕዝብ ሲፕራስንና ፓርቲያቸውን የመረጠው ከብራስልስ የተጫነበትን የቁጠባ እርምጃ እንዲያስወግዱላቸው እንጂ ግሪክ ከኢሮዞን እንድትወጣ ባለመሆኑ ሲፕራስ አቋማቸውን ቀይረው ያንኑ እንዲያውም የባሰ ብድር ቅድመ ሁኔታ ተቀብለው ለመፈረም ተገደዋል ነው የሚባለው። ሚስተር ሲፕራስ በወሰዱት አቋምና ከአበዳሪዎች ጋር በደረሱበት ስምምነት በተለይ ከፓርቲያቸው ስሪዛ ከፍተኛ ተቃውሞ እንደገጠማቸው ይታወቃል። የቀድሞ ጓዶቻቸው ሲፕራስን የገቡትን ቃል በማጠፍና የመረጣቸውን ህዝብ በመካድ የሚወነጅሏቸው ሲሆን የተቃዋሚ ፓርቲዎችን ድጋፍ ባያገኙ ኑሮ የተስማሙበት የብድርና እርዳታ ውል አያልፍም ነበር ነው የሚባለው። ሲፕራስ ግን በአስገዳጅ ሁኔታዎች ምክንያት የፈለጉትን ሳይሆን የቀረበላቸውን በመቀበል ብቻ ነበር አገራቸውን በዩሮ ተጠቃሚነት ለማቆየትና ጭራሽ ወደ ባሰ ቀውስ እንዳትገባ ማድረግ የሚቻለው በማለት ይከራከራሉ። ያም ሆኖ ከአርባ የሚበልጡ የስሪዛ ፓርቲ አባሎች ድጋፋቸውን የነሷቸው በመሆኑ የሲፕራስ መንግስት በፓርላማው ውስጥ አብላጫ መቀመጫ የለውም። በዚህም ምክንያት ሲፕራስ ወደ መራጩ ህዝብ በመዝለቅ መተማመኛ ድምፁን እንዲሰጣቸው ከመጠየቅ ውጭ አማራጭ አልነበራቸውም ነው የሚባለው ትናንት በግሪክ ቴሌቪዥን ባደረጉት ንግግርም ባለፈው ጥር ከህዝቡ ያገኘው ውክልና አብቅቷል። አሁን እንደገና ህዝቡ መወሰን አለበት በማለት ህዝቡ እስካሁን የሰሩትን በመገምገም ፍርዱን በድምጹ እንዲሰጥ ጠይቀዋል። የግሪክ ተቃዋሚዎች የጠቅላይ ሚኒስትሩን ውሳኔ ወቅታዊ አይደለም በማለት የፖለቲካ ትርፍ የተሰላበት ነው በማለት ሲተቹ 25 የሚሆኑ የሲሪዛ ፓርቲ እንደራሴዎች ደግሞ ሌላ አዲስ ፓርቲ በማቋቋም የሚስተር ሲፕራስ መንግስት የገባበትን የብድርና እርዳታ ውል የሚታገሉ መሆኑን አስታውቀዋል። የአውሮፓ ህብረት ጉዳዩን በቅርበት እየተከታተለው መሆኑን ገልጾ የጠቅላይ ሚኒስትሩን ውሳኔ የሚያከብር መሆኑን ዛሬ የኮሚሽኑ ቃል አቀባይ ወይዘሪት ናታሻያ ቤርታወር ኮሚሽኑ ጠቅላይ ሚኒስትር ሲፕራስ በአስቸኳይ ወደ ምርጫ ለመሄድ የወሰኑትን ውሳኔ ያከብራል። የኮሚሽኑ ፕሬዚዳንት ከጠቅላይ ሚኒስትሩና ከፕሬዚዳንቱ ጋር ሲያደርጓቸው ከነበሩት የስልክ ግንኙነቶች አንጻር ውሳኔው የሚጠበቅ ነበር በማለት ሁኔታውን በቅርበት የሚከታተሉት መሆኑን አስታውቀዋል። ሚስተር ሲፕራስ እርምጃውን አሁን የወሰዱት በፓርቲያቸው የተነሳባቸው ካለው ተቃውሞ አንጻር ጠንካራ ሆኖ ለመውጣት አመቺው ጊዜ አሁን ነው በሚል ስሌት እንደሆነ ይነገራል። ሚስተር ሲፕራስ ምንም እንኳ በምርጫ ቀስቀሳ የገቡትን ቃል ባያከብሩም ግሪክን በኤሮዞን አቆይተዋል፣ ችግሯንም ዓለም አቀፋዊ ይዘት እንዲኖረው አድርገዋል በመባል አሁንም በአብዛኛው ህዝብ ይወደሳሉ ይባላል። በአንጻሩ ድሮውንም ጥሩ ስም ያልነበራቸው ተቃዋሚዎች አሁን አገሪቱ ለገባችበት ቀውስ አማራጭ ተደርገው የማይወሰዱ ሲሆን ከሲሪዛ ፓርቲ የወጡት ቀድሞ የሲፕራስ ጓዶች ደግሞ በቅጡ ሳይደራጁ ምርጫው ስለሚደረግ ሲፕራስ ያለ ጠንካራ ተወዳዳሪና አማራጭ ዳግም ሊመረጡ እንደሚችሉ አስልተው የገቡበት የፖለቲካ ጨዋታ ነው በማለት የፖለቲካ ተንታኞች ይናገራሉ። ምርጫው በሚቀጥለው ወር አጋማሽ ይደረጋል ተብሎም ይጠበቃል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ